ዲሞክራቷ እጩ ፕሬዚዳንት ሂላሪ ክሊንተን እጅግ አስደንጋጭ በሆነ ቁጥር በሚሊዮነሩ ነጋዴ ዶናልድ ትራምፕ ድል ተመተዋል። ከጥቂት ሰዓታት በፊት የምርጫውን ውጤት በመቀበል ባሰሙት ንግግርም ደጋፊዎቻቸውን አመስግነው ሲያበቁ ከፕሬዚዳንት ትራምፕ ጋር አብረው ለመስራት ቃል ገብተዋል። ዝርዝሩን አሉላ ያቀርበዋል። ይህ በእርግጥ ቀላል ስሜት የሚያሳድር አይደለም ሲሉ ያልተጠበቀውን ውጤት ለመቀበል የቱን ያህል እንደተቸገሩ በማመልከት የጀመሩት የዲሞክራቷ እጩ ሂላሪ ክሊንተን በጥርጣሬና ባሉታዊ ስሜት አንሞላ ልባችንንም እንክፈት ነው ያሉት። እጅግ ከፋፋይነት የታየበትን የምርጫ ዘመቻ ያስታወሱት ክሊንተን ዛሬ መሪያችን የሆኑ ዘንድ እድል ልንሰጣቸው ይገባል ሲሉም ለትላንቱ ተፎካካሪያቸው ድጋፋቸውን ለግሰዋል። ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል። አሁንም ግን በአሜሪካ እምነት አለኝ፣ ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል እላለሁ። የመሪነት ጸጋ ወሳኝ ነው ያሉት ክሊንተን የምርጫውን ውጤት ልንቀበልና ወደፊት ልንጓዝ ነው የሚገባም ብለዋል። የዴሞክራሲን ጸጓ ጸጋ ልንቋደስ የህገ መንግስታዊ ዲሞክራሲያዊ ስርዓታችን ሰላማዊ የስልጣን ሽግግር እንዲኖር ይደነግጋል። ይህንን ገዢ ህግ መቀበል ብቻ ሳይሆን የምናከብረው ነው። ከዚያም በተጨማሪ የህግ የበላይነት፣ ሁላችንም እኩል መብትና ክብር ያለን መሆኑን የመናገርና የሃይማኖት ነፃነቶችን ለዜጎች ይሰጣል። እነዚህን እሴቶቻችንን አጥብቀን እናከብራለን። ደጋፊዎቻቸውን ረዥምና ልዩ ላሉት የምርጫ ዘመቻ ሂደት ያመሰገኑት ሚስ ክሊንተን አገራችን አሜሪካ የምትሰጠው የማደግና የመበልፀግ ፀጋ ለሁላችንም የሚበቃ ነው ብለዋል። በምስጋና የተሞላው ሰው ነኝ። ሀገራችን ለፈጠረችልኝ እድሎች ሁሉ ደስተኛ ነኝ። በአሜሪካዊነቴ ያገኘኋቸውን ገጸ በረከቶች በየቀኑ ቆጥራለሁ። ከምንጊዜውም በላይ አንድነታችን ጥንካሬያችን እንደሆነ ስለማምን አብረን ከሰራን ብዙ እናሳካለን የሚል እምነት አለን። የሀሳብ ልዩነቶቻችንን በመቻቻል አልፈን በስራ የምንተጋበትና ለሀገራችን ያለንን ፍቅር የምናሳይበት ነው። የሀገራችን በጎ ቀናት ገና ከፊታችን ናቸው። ከቀድሞ ተቀናቃኛቸው ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር አብሮ ለመስራትም ክሊንተን ቃል ገብተዋል።